ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ዶክተር ጸጋይ ደግነህ በቅርቡ በኢትዮጵያ የጥምር ዜግነት አስፈላጊነትና መታወቅ የሚገባቸው ነጥቦች በሚል አንድ መጣጠፍ ሀገር ቤት ላለ ጋዜጣ ላይ ለህትመት አብቅተዋል። እንደዚሁም በተለያዩ መድረኮች ይህንን ጉዳይ አንስተዋል። በቅድሚያ ትውልደ ኢትዮጵያውያንም ሆነ ለመላው ኢትዮጵያውያን ሀገር ውስጥም ሆነ በውጭ ለሚኖሩ ኢትዮጵያውያን የጥምር ዜግነት አስፈላጊ የሚሆንበት ምክንያት ምንድን ነው? መታወቅ የሚገባቸው ነጥቦች የሚሏቸውስ አንኳሮቹ ምን no በጣም አመሰግናለሁኝ በመጀመሪያ ደረጃ ለመጽሐፍ ያነሳሳኝ ከውጭ የሚኖረው ኢትዮጵያዊ በተለይም የውጭ ዜግነት የወሰደ ኢትዮጵያዊ አሁን የትውልደ ኢትዮጵያዊ የሚባለው ነው። በቃል ደረጃ እኔ የትውልደ ኢትዮጵያዊ ማለት ለእኔ ኢትዮጵያ ዜጋ ያለውም በውጭ ሀገር የሚኖረውም ኢትዮጵያዊ ሆነው የውጭ ሀገር ዜግነት ያለውንም የሚይዝ ስለሆነ በአጠቃላይ ውጭ ያለ ኢትዮጵያዊ ወይም የውጭ ሀገር ዜግነት የወሰደ ኢትዮጵያዊ ማለትም እንችላለን። ያንም በተመለከተ ነው። በተለይም በሀገሩ በሚያደርገው ተሳትፎ ላይ ምን አይነት መብት ሊኖረው ይችላል የሚለውን በማንተራስ ነው። እንግዲህ በተለይም ባለፉት የሚሰጡትን አስተያየቶች ከሰማን አንድ ከውጭ የመጣ ኢትዮጵያዊ ሲረዳ ጉልበቱን፣ ሀብቱን ሲያፈስ የሚደነቅበት፣ የሚበረታታበትን ነገር እናያለን። በአሰራር ላይ ሲቀመጥ፣ በአመራር ላይ ሲቀመጥ፣ ኢንፍሉዌንሰር ሲሆን፣ ፖለቲካዊና ማህበራዊ ተጽዕኖችን መፍጠር ሲጀምር ደግሞ የምንሰማው ግለሰብ ተኮር የሆኑ ነገሮች ናቸው። የውጭ ሀገር ዜጋ ነው፣ ኢትዮጵያዊ አይደለም፣ ፓስፖርቱ አይደለም የሚባል እነዚህ አንኮሽነስ ባይዝ የሚባለው ሳናቆ የምንቃወመው፣ በትንሹ ትልቁን የምንፈርጀው፣ ሁሉንም በአንድ ሳጥን ውስጥ የምናስገባበት አስተያየቶችን ስለ ተመለከትኩኝ ከኢትዮጵያ ካለው ህግ አኳያ ህገ መንግስቱን የዜግነት ህግን የዓለም አቀፍ ልምዶችን በማየት ነው። እንግዲህ ይህንን ለመጻፍ የፈለግኩትኝ ወደ ጥቅሞቹ በምንገባበት ሰዓት ጥቅሙ ዋናው እንዴት ነው ጥምር ዜግነት በውጭ ያለውን ኢትዮጵያዊ ከሀገሩ ከህዝቡ ከመንግስት ጋር የሚያስተሳስረው በሀገሪቱ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካ ተግዳራቶች ውስጥ እንቅስቃሴ ሊያደርግ የሚያስችለው የመምረጥና መምረጥ መብቱን ሊያስከብርለት የሚችል ሲሆን እንግዲህ እንደምናውቀው በውጭ የሚገኘው ኢትዮጵያዊ ለኢትዮጵያ እድገት ብዙ የሚዳክራል። ሀገሩን ለመርዳት ዘመዱን ራሱን በጣም ዝቅ አድርጎ ነው ያጠራቀሙን ሀብት ሀገሩ ላይ የሚያፈሰው። ኢትዮጵያ ትጠራሃለች ና እርዳ በተባለበት ጊዜ አሁን ለምሳሌ ባለፈው ዶክተር አብይም እንደጠየቁት በአንድ ጊዜ ተዘጋጅቶ ለመሄድ ለመርዳት ወደኋላ የማይል ብዙ ነው ያለው እና በተለይም ይህንን ውጭ ያለውን ኢትዮጵያዊ ከሀገሩ ጋር በምን አይነት መልኩ ነው ማቆራኘት የሚቻለው ምን አይነት ማጠናከሪያ ና ትርጉም መስጠት ይቻላል የሚለውን በመነሳት ነው ይህንን ለመጻፍ ያሰብኩትኝ አንድ ኢትዮጵያዊ የጥምር ዜግነት ቢያገኝ ከሁለት ሀገር ፓስፖርት ከመያዝ ባሻገር ሌሎች ጠቀሜታዎቹ ምን ይሆናሉ? ለሀገር አስተዋፅኦ በጅምላ ከማበርከቱ ባሻገር በግለሰብ ደረጃ ምን ጠቀሜታዎች ይኖሩታል? ምን ጉዳቶች ስ ይኖሩታል? በመጀመሪያ ደረጃ ካየን የጥምር ዜግነት አንድ ሰው አሁን አንድ ሰው ከኢትዮጵያ ወጥቶ ሌላ ሀገር ልክ ሲገባ አውሮፕላን ጣቢያ ወርዶ ትንሽ ጊዜ ቆይቶ የዛ ሀገር ስራ ኑሮ ተደላድሎለት ወዲያውኑ የዛን አገር ዜግነት ወስድ አይደለም። አንድ ሰው የኢኮኖሚያዊ ፖለቲካዊ፣ በሌሎች ምክንያቶች ህይወቱ ላይ በውጭ በሚኖርበት ሰዓት ያንን ጫና ለማቃለል መብቱን ለማስከበር በተለይም ሀብቱን የሚያፈራውን ሀብትም ለመጠበቅ ራሱን ከሌሎቹ ዝቅ አድርጎ ከመኖር እኩል ሊያደርግ የሚችልበትን የዛን አገር ዜግነት ግዴታዎቹን፣ መስፈርቶቹን በማሟላት ወንጀለኛ ለመሆኑን፣ ቋንቋውን መቻሉን፣ የተለያዩ ነገሮችን ባህሉን ማወቁን ተፈትኖ ያን ሁሉ ካሟላ በኋላ ነው እንግዲህ ያንን ዜግነት የሚወስደው። ያንን ዜግነት መውሰዱ በኢትዮጵያ ሕግ ካየ ነው ያንን ዜግነት ስለወሰደ የኢትዮጵያ ዜግነቱን እንደተወ ይቆጠራል ይላል እና አሁን ያ ነገር ባይሆን ኖሮ በመጀመሪያ ደረጃ ሁለት ጥምር ዜግነት የሚኖረው ሰው ብዙ ሀገሮች እንደሚታየው በአንድ ጊዜ የሚሰራው አንድ ዜግነት ነው። ያ ማለት አሁን የእንግሊዝ ወይም የአሜሪካ ፓስፖርት የያዘ እና የኢትዮጵያ ፓስፖርት የሚኖረው ሰው ልክ የኢትዮጵያ እግሩ በሚረግጥበት ጊዜ የዛን ጊዜ የሚሰራው የኢትዮጵያ ዜግነቱ ብቻ ነው ማለት ነው። እንደ ማንኛቸውም የኢትዮጵያ ዜጋ ነው የሚሆነው ማለት ነው። በስራም የሚቀጠር ከሆነ እንደ ማንኛቸውም ኢትዮጵያዊ ነው የሚቀጠረው። ችግር ደርሶብኛል ብሎ ወደ ሌላኛው ኤምባሲ ቢሄድ አቤቱታም ሊያቀርብ ተቀባይነት የለውም። ወይም አውጡኝ ከዚህ ሀገር ማለት አይችልም። እንግዲህ ይሄ የሚኖረው ግዴታ ማለት ነው። ይሄ አይነት አሰራር በተለይ ማህበራዊ አድሎዎች እንዳይመጡ የሚጠቀሙበት ነው። ብዙ ሀገሮች አሉ። አሁን አርጀንቲና ካየ ለምሳሌ ያል የሁለት ሀገር ዜግነት ያለው የነሱ ዜጋ አርጀንቲና ገብቶ ሶስት ወር ሲቆይ ነው ሶስት ወር ከቆየ በኋላ ከእሱን ካለፈ አርጀንቲናዊ ብቻ ነው የሚሆነው ማለት ነው። የአርጀንቲና ዜግነቱ ብቻ ነው የሚሄደው። በመጀመሪያ ደረጃ ይህንን ማወቅ ያስፈልጋል። ይሄ ሶሻል ዲስባላንስ እንዳይመጣ አንድ ሰው በአንድ በገባበት አገር በዛው ዜግነቱ ብቻ እንደዛው ሀገር ዜጋ ሆኖ በመስራቱ አንደኛ ለዛ ሀገር ጥቅምም ይኖራል። እኔ ይጂ አሁን ወይም አንዱ ሂዶ እንደዚህ ነኝ ብሎ በሁለት በፓስፖርቶች የሚንደላቀቅበት እንደሚባለው ማለት ነው ሊሆን አይችልም ማለት ነው። ሌላው እንግዲህ ጥቅም ለምሳሌ ብለን ካየን በተለይም አሁን የቴክኖሎጂና ኢኮኖሚ ከኢትዮጵያ በአንጻሩ የተሻለ ሀገር ላይ የሚገኙ ሀገሮች የዛን ሀገር ዜግነት መብቱን በመጠቀም ያፈራውን ሀብትን በመጠቀም እሴቱን ወደ ኢትዮጵያ ለማሸጋገር ይቀለዋል። ሌላም እንደዚህ ከወሰድን አሁን ለምሳሌ ል አንድ እግር ኳስ ተጫዋች እንኳን ብንወስድ ይሄ የእግር ኳስ ተጫዋች አሁን እንበል ጀርመን ሀገር ካየን ወደ ሀያ አምስት ሺህ ክለቦች አሉ። ቡንድስ ሊጋ ውስጥ የሚጫወቱ ወደ አንድ ሺህ ፕሮፊዎች አሉ። እንግዲህ ከዛ ተመርጠው ሀያ አራት ብቻ ነው የሚሆኑት የጀርመን ብሔራዊ ቡድን። እዛ መግባት ያልቻሉ የኢትዮጵያ ዜግነት ያላቸው ምርጥ ተጫዋቾች ካሉ እነዚህ የኢትዮጵያ ዜግነትን በመውሰድ ለኢትዮጵያ መጫወት ይችላሉ። የእውቀት ሽግግር ማድረግ ይችላሉ። ለሌሎችም ተምሳሌት መሆን ይችላሉ። አሁን ብዙ ሀገሮች እንደምናየው ማለት ነው። ወይም የኢትዮጵያ ዜግነትን የያዘ ሌላ ሀገር ኢትዮጵያን መወከል ይችላል ማለት ነው በተለያዩ ነገሮች እና ይሄ እንግዲህ ሁለት የጥንድ ዜግነት ያለው ሰው የሚያደርገው ሲሆን እንግዲህ ግዴታውም ደግሞ ኢትዮጵያም የሚጠይቀውን ግዴታ ያሟላል። እዛም ያለበት ሀገር የቀረጥም የሌሎችም ነገሮች የሚጠይቅበትን ግዴታ ማሟላት አለበት ማለት ነው። መብትም ብቻ ሳይሆን ግዴታም ጭምር ያለው ነገር ነው። በእርግጥ እዚህ በአውስትራሊያ ሕግም ሆነ በዩናይትድ ስቴትስ ሕግ አንድ ጥምር ዜግነት ያለው በሌላ በሄደበት ሀገር ውስጥ የሚያፈራውን ሀብት እዛ ሀገር ላይም ታክስ እንደሚከፍለው በዚህም ሀገር እንደዚሁ ታክስ እንዲከፍል ይጠየቃል። ከዛ ባሻገርም ለምሳሌ አውስትራሊያ ዜግነት ኖሮት ኢትዮጵያ ውስጥ ሲሄድ በኢትዮጵያ ጭምር ዜግነት ካለው በዛውም በተለያዩ በህግ ተጠያቂ የሚሆኑ ከሆነ የኮንሱላር አገልግሎቶችን ያጣል ከአውስትራሊያ ወይም ከሌላው ሀገር። በዛ አገር ህግ እንደ ዜጋ ስለሚሆን በቀላሉ ዜጋ በሚል ክስ ተመስርቶበት ወደ ዘብጥያም ሊወርድ ይችላል። እነዚህም በጉዳት አንጻር ወይም ከግዴታ አንጻር ቅድም እርሶ ባሉት መንገድ የሚያዝም ይሆናል። ሌላው አንዱ በመጣጠፎ ላይ ካነሱት ውስጥ በኢትዮጵያዊነት ሀገርና በኢትዮጵያ ዜግነት መካከል ልዩነት መኖሩን መገንዘብ ያስፈልጋል ብለዋል። በኢትዮጵያዊነትና በኢትዮጵያ ዜግነት መካከል ያሉት ልዩነቶች ምንድን ናቸው? ይህንንም አሁን እኔ ባለፈው በብዛት አንዳንድ የመጣጥፎች ላይ ማንብብ ያለው ወይም ሰምቻ ያለውን አይ የውጭ ሀገር ዜጋ ነው፣ የውጭ ሀገር ዜግነት ነው ያለው፣ ኢትዮጵያዊ አይደለም፣ ኢትዮጵያዊ አይደለችም፣ ለዚህ ቦታ አትበቃም እንደሚባል ነገሮችን ያየዋቸው ነገሮች አሉ እና በመጀመሪያ ደረጃ ኢትዮጵያ የሚለውንና የኢትዮጵያ ዜግነትን ለይቶ ማየት ያስፈልጋል። እራሱ የኢትዮጵያ ህገ መንግስት አንቀጽ ስድስት የሚለው ከወላጆቹ ከወላጆቹ አንደኛው ኢትዮጵያዊ የሆነ የኢትዮጵያ ዜጋ ነው ብሎ ነው የሚያስቀምጠው የኢትዮጵያ ህገ መንግስት ጥምር ዜግነት የሚለው ነገር የለም። ስለ ኢትዮጵያዊነት የሚለው ነገር የለም። ጻፎ ኢትዮጵያዊ የሆነ የኢትዮጵያ ዜጋ ነው ብሎ ነው የሚያስቀምጠው ያንን በአዋጅ ዘርዝሮ። በእርግጥ የኢትዮጵያ ዜግነት አዋጅ ያዋል። የኢትዮጵያ ዜግነት አዋጅም የሚገልጸው ስለ ኢትዮጵያ ዜግነት ነው እንጂ ስለ ኢትዮጵያዊነት አይደለም። የኢትዮጵያ ትውልድ በተመለከተ የወጣውም አዋጅ ካየ ነው ስለ ኢትዮጵያዊነት ሳይሆን የኢትዮጵያ ተወላጅ ስለሆኑት ነው የሚገልጸው። እና ኢትዮጵያዊ ማለት በጣም ትልቅ ነገር ነው። ኢትዮጵያዊ ማለት ጀርመን፣ አሜሪካ፣ ብራዚል፣ ቱርክ፣ ራሽያ፣ እነዚህ የሚባል ስማቸው አውስትራሊያ፣ ስማቸው ከመፈጠሩ በፊት የነበረ ስም ነው። በዚህ ስም የሚጠሩ ሰዎች ተመሳሳይ አንድሮሜትሪ ይሄ መልክ ገጽ ያላቸው ተመሳሳይ የሆነ ደም ግባት ያላቸው በመታየት ብቻ መታወቅ የሚችሉ ይሄ የደም ዘመዳሞች የሚባሉት ናቸው። እነዚህን እንግዲህ በምና ይባሳል የምናውቀው ነው። ዶክተር አብይ እንዳሉት ስንኖር ኢትዮጵያዊ ስንሞት ኢትዮጵያዊ ነን እንዳሉ የውጭ ሀገር ዜግነት የያዘው ኢትዮጵያዊ ኢትዮጵያ ነው ስንትቷል የሚባለው ኢትዮጵያዊ ሲሞት ለአፈር ሆኖ ወደ ኢትዮጵያ ተልኮ ነው የሚቀበረው። ይሄ ኢትዮጵያዊነት ማለት ነው። ኢትዮጵያዊነት የምንለው እንግዲህ ከዚህም በላይ ካየ ነው በቅዱስ ቁርአን ላይ የተጠቀሰ በመጽሐፍ ቅዱስ ላይ እየተጠቀሰ ጅንጉርጉርነቱን ነብር እንደማይቀየር ኢትዮጵያዊነትንም መግለጫ እንደማይቀየር ተደርጎ የቀረበ ነው። በሆሜር ግጥሞች ላይ እየቀረበ ነው። ኢትዮጵያዊነት ማለት ነው። የኢትዮጵያ ዜግነት ካልን ግን የኢትዮጵያ ዜግነት ካልን ግን የኢትዮጵያ ከመንግሥት ጋር የሚደረግ ውል አይነት ነው። መንግሥት በመጣ በሄደ ቁጥር መንግሥት በሚያወጣቸው ሕጎች የዜግነትን ሁኔታ በተለያየ መልኩ እያወጣ የሚሰጣቸው ነው። ያ ማለት በሕገ መንግሥቱ ጥላ ስር የሚጠብቃቸው፣ በተለይም በውጭም ያሉ የኢትዮጵያን ዜግነት ፓስፖርት ይዞ ለመሄዱ የእነሱን መብት የሚያስከብርላቸው ዜጋ ናችሁ ብሎ የሚሰጣቸው ነው። ይሄ ዜግነት የምንለው ኢትዮጵያዊነት እንግዲህ ያው እንዳልኩት በደም ተላልፉ ሳይድ ብላድ ራይት የሚሉት ነው በደም ተላልፎ የመጣ ነው ይሄንን ነው ኢትዮጵያዊነት ማለት ና ኢትዮጵያ ዜግነት ልዩነቱ ለእኔ ብይማ እርግጥ መከራከራ የመጣው በዚህም ደግሞ ትውልደ ኢትዮጵያ የሚለው ቃል የመጣው አንዱ ኢትዮጵያዊ ሲባል ኢትዮጵያ ዜግነት ህጋዊ የሆነ ኢትዮጵያ ዜግነት ያለው ነው ያኛው በእርግጥ በሀገር ቅር ስሜት አንድ ሰው አውስትራሊያዊ ዜጋ ሲሆን በኢትዮጵያ ዜግነት አዋጅ ህግ መሰረት አንድ ሰው የሌላ ሀገር ዜግነትን ሲወስድ ኢትዮጵያዊ ዜግነቱን ያወርዳል ይሆናል ማለት ነው። ያም ሲሆን ኢትዮጵያዊ ነኝ የሚለው ኢትዮጵያዊ ዜግነት ህጋዊ በሆነ መልክ የተላበሰ ሰው ስለሚሆን ከዛ አኳያ ምነው። በሌሎች አተያይ ትውልደ ኢትዮጵያዊ የሚለውን የሌላ አገር ዜግነት ላላቸው ሰዎች የሚሰጠው በእርግጥ ኢትዮጵያዊነቱ በተቀጽላ አለው። ትውልደ ኢትዮጵያዊ በሚል ስያሜ ኢትዮጵያዊነቱ ሙሉ በሙሉ ባይገፈፍም፣ በእርግጥ ግን ከህግ አኳያ የዜግነት መብት የለውም የሚለው ይሆናል። ምክንያቱም አሁን ከዚህ ከአውስትራሊያ አንድ ሰው ብሄድ ዜግነቱን ያወረደ ሰው እዛ ገባ እንደ አውስትራሊያን የሚታየው አስፈላጊውንም የቆንስል አገልግሎቶችን የመሳሰሉት የሚያገኘው ከኢትዮጵያ መንግስት ሳይሆን ከአውስትራሊያ ኤምባሲ ነው የሚሆነው። ከዛ አኳያ የሚሄድ ትርጓሜ አድርገው የሚወስዱ አሉ። በዚህ አይስማሙ ማለት ነው። እኔ በዚህ በከፊል ነው የምስማማው፣ ምክንያቱም ሁልጊዜ መንተራሻ መሆን ያለበት ህግ ነው። የኢትዮጵያ ህገ መንግስት ላይ ተጻፈውን የኢትዮጵያ ዜግነት ህግ ላይ ወጣውን የኢትዮጵያ የትውልደ ኢትዮጵያ ህግ ላይ ወጣውን ቃል ካየን ኢትዮጵያዊ ነው አይደለም የሚለው የሚለው የኢትዮጵያ ዜጋ አይደለም ነው የሚለው እና የኢትዮጵያ እንዳልኩትኝ ይሄ የባህላችን የማንነታችን መግለጫ ነው። ውጭም በምንሄድበት ሰዓት ወይ ኢትዮጵያ አውስትራሊያዊ ኢትዮጵያ አሜሪካዊ ነው የሚባለው ያ ሰው እንጂ አውሮፓዊ አሜሪካዊ ወይ ጀርመናዊ አሜሪካዊ የሚባል ነገር አይደለም እና ይሄ ኢትዮጵያ የሚለው የማንነታችን መግለጫ ነው። ግን ይሄ ዜግነቱን በዛ በሚለው እስማማለሁ። የዛን መብት ሊያገኝ የሚችለው የኢትዮጵያም ህግ እንግዲህ ትንሽ አጨቃጫቂ በሆነ መልኩ ነው ግልጽ አድርጎ የሚናገረው ነገር የለም የኢትዮጵያን ህግም ካየ ነው የሌላ ሀገር ዜግነት የወሰደ የራሱን የኢትዮጵያን ዜግነት እንደተ በፈቃዱ ይቆጠራል ይልና ዜግነቱን ለመውሰዱ አመልክቶ የዜግነት መልቀቂያ ሰርተፊኬት ከባለስልጣን መስሪያ ቤቱ በሚያገኝበት ሰዓት ነው ከዜግነቱ ወጥቷል ብሎ የሚያስቀምጠው፣ እና እዛ ላይም ክፍተት አለው ብዬ ገምታለሁ። እንደገና ኢትዮጵያ ዜግነት ህግ አየንም፣ ለምሳሌ እድሜያቸው አስራ ስምንት ዓመት ለሞላው ልጆችም ጥምር ዜግነትን የሚፈቅድበት ነው እና ያ አስራ ስምንት አመት ሲያልፋቸው አንዱን መምረጥ አለባቸው፣ አለበለዚያ እንደተ ይቆጠራል ብሎ ነው የሚያስቀምጠው። የክብር ዜግነቶችም አሉ ኢትዮጵያ ውስጥ እንደነ ካል ሀይንስ የመሳሰሉት እኮ የጥምር ዜግነት ያላቸው ናቸው። እንግዲህ በዚህ ማየት ይቻላል። ይህንን ጥምር ዜጋ መሆን ይቻላል በአውስትራሊያ ህግ ወይም በካናዳ በጨራሹንም መልቲፕል ሲቲዝንሺፕ የሚባለው ወይም ከሶስት ሀገር በላይ የሆነ የጥምር ዜግነቶች ሊኖራቸው ይችላል። በዩናይትድ ስቴትስም እንደዚ ይሁንና ወደ ዋነኛ የፖለቲካ ተመራጭነት ወይም ውክልና በሚመጣበት ወቅት አውስትራሊያ ውስጥ ጥምር ዜግነት ቢፈቀድም፣ አንድ ሰው ግን የፌዴራል ምክር ቤት አባል ሆኖ የሀገሪቱን ፓርላማ ውስጥ ተወካይ ሆኖ መስራት አይችልም። ጥምር ዜጋ ማግኘት ይችላል፣ ግን ጥምር ዜግነቱ ወደ ፌዴራል ምክር ቤት ሲመጣ ገደብ ያለው በአንቀጽ 44 በዛም የተነሳ በርካታ የሆኑ እስከ 14 የሚደርሱ ምክትል ጠቅላይ ሚኒስትሩን ጨምሮ ወንበራቸውን ለቀው እንደገና የነበሩበትን አገር ዜግነት አውርደው መልሰው ውድድር ቀርበውን በዳግም ምርጫ ወደ ምክር ቤት እስከመመለስ ግድ ተሰኝተዋል ጭራሹንም ወንበራቸውን አጥተው ከምክር ቤት ይወጡም አሉ የዜግነታቸውን አውርደው ሁሉ ድጋሚ ሊመረጡ ባለመቻላቸው የተነሳ ይሄንንስ እንዴት ታዩታል ምን አይነት የጥምር ዜግነት ነው ኢትዮጵያ ውስጥ እንዲሆን የሚፈልጉት ሙሉ በሙሉ የመምረጥም የመመረጥም እስከ ጠቅላይ ሚኒስትርም ድረስ የመድረስ አንድ የሌላ ሀገርም ዜጋ ሆኖ እስከዚያ ድረስ እንዲሄድ ነው ወይስ ልክ አውስትራሊያ ውስጥ እንዳለው ጥምር ዜጋ መሆን ይቻላል ግን የፌዴራል ምክር ምክር ቤት አባል ሆኖ በፖለቲካው ዓለም ውስጥ መሳተፍ አይቻልም የሚለው ነው በእርሶ አተያይ የትኛው ድረስ ነው የጥምር ዜግነት ለኢትዮጵያ ያስፈልጋል ብለው የሚከራከሩት እኔ እንግዲህ አሁን በአጠቃላይ ጥምር ዜግነትን ካየን በዓለም ውስጥ ወደ ሰማኒያ ሀገሮች ናቸው ጥምር ዜግነትን የሚፈቅዱት። ከሰላሳ በላይ ሀገሮች ደግሞ ካየን ጥምር ዜግነትን ከገደብ ጋር ይፈቅዳሉ። አሁን እንደተባሉ እንደ አውስትራሊያ እንደ ጀርመንም አይነትም ካየን የጥምር ዜግነት የተወሰኑ ገደቦች አሉ። ቀሪዎቹ ናቸው እንግዲህ ወደ ሀምሳ ምናምን የሚሆኑት ናቸው የጥምር ዜግነትን እንደ ኢትዮጵያ የመሳሰሉ ቻይና፣ ህንድ፣ ጃፓን እነዚህ እነዚህ የመሳሰሉት ሀገሮች ናቸው እንግዲህ የጥምር ዜግነትን የማይፈቅዱት። ጎረቤት ሀገር እንኳን ኬንያ ካየን አሁን በሁለት ሺህ አስር በፈረንጆቹ የወጣው ላይ አንቀጽ አስራ ስድስት ላይ ሕገ መንግስቱን አሻሽለው አንድ የኬንያ ተወላጅ የሆነ የሌላ ሀገር ዜግነት ቢወስድ በኬንያ ዜግነቱን አያጣም የሚል አስቀምጠዋል። እንደውም በዚሁ አንቀጽ ላይ ከዚህ በፊት የሌላ ሀገር ዜግነት በመውሰዱ የኬንያነቱን ያጣ መልሶ ማግኘት የሚችልበትን አስቀምጠው በማንኛቸውም ፖለቲካ ውስጥ መሳተፍ የሚችልበትን መድረክ ነው ኬንያዎቻው የከፈቱ። ጀርመን እንኳን ብናይ የጀርመን ትንሹ ሳክሶኒያ የሚባለው ትልቅ ሪጅናል ስቴት የዛ ጠቅላይ ሚኒስትር የነበሩት እንግዲህ ማክ አልስተር የሚባል የእንግሊዝም የጀርመንም ዜግነት ያላቸው ሰው ነበር። እና እኔ በበኩሌ ከተጠየቅኩኝ አንድ አገር ከኢትዮጵያ ጋር በጦርነት ላይ ያለ እስካልሆነ ድረስ በወሰን ድግድግ ላይ እስካልሆነ ድረስ በይገባኛል ጥያቄዎች ላይ ከኢትዮጵያ ጋር ተጣ ገባ ውስጥ የሚገኝ እስካልሆነ ድረስ እዛ ላይ ገደቦችን ማድረግ ይቻላል ብዬ ነው እኔ የማየው። አሁን ቅድም ባነሱት ነጥብ ላይ የኢትዮጵያ ከሌላ አገር ጋራ የድንበር ግጭት ወይም ሌሎች እስካለው ድረስ የሚል አንሳብ አንስተዋል። ዛሬ ወዳጅ የነበሩ አገሮች ነገ ወደ ጦርነት ሊገቡ ይችላሉ። ይሄ በየትኛውም ዓለም ታሪክ ውስጥ የታየ ጉዳይ ነው። ኢትዮጵያም በጎረቤት ሀገር ከሶማሊያም ሆነ ከሌሎች ሀገሮች ጋር እንደዚሁ በግጭት ላይ ነበረች። በኋላም አሁን እንዲሁ ከጎረቤት ኤርትራም ጋር በተመሳሳይ ሁኔታ ተመልሰው ለመታረቅ ሞክረዋል። በሰላማዊ ውል ሽግግር ላይ ናቸው ያሉት። አንዱም ገደብ የሚጣልበት ምክንያት ለምሳሌ እንደ አውስትራሊያ ያሉ ሀገሮች የሀገር ታማኝነትን ሉዓላዊነትን ከማስከበር አኳያ ነው። ምክንያቱም የአንድ ሀገር መሪ ጠቅላይ ሚኒስትር ሆኖ ወይም ደግሞ የካቢኔ አባል ሆኖ ሴኩሪቲ ካቢኔ ውስጥ ሊገባ ይችላል ያ ግለሰብ ባለው የፖለቲካ እርከን ምክንያት ሁለቱ ሀገሮች ጦርነት ላይ ቢሆኑ ጦርነትም ላይ ባይሆኑ የሀገር ሚስጥሮች እንደዚሁ ሾልከው ለሌላ ሀገር ታማኝ ሆነው ወደዛኛው አገር ካደላ በዚህ ሀገር ላይ ኩርፊያ ካለው መልሶ ከባድ የሆኑ የሀገር ብሔራዊ ሚስጥሮችን የጸጥታ ጉዳዮችን ሊያባክን ይችላል የሚል ስጋትም ጭምር ስላለ ነው። ይሄ ከናሽናል ሴኪሪቲ አኳያ ከብሔራዊ ደህንነት አኳያ የዚህ አይነቱ ገደብ መጣል አስፈላጊ አይሆንም ወይ አንድ ሰው ጥምር ዜግነት ያገኝ ግን እስከ ፌዴራል ምክር ቤት አባልነት እንዳይደርስ ገደብ ቢጣል ይወዳሉ ወይስ ሙሉ በሙሉ ያለ ገደብ እንዲሆን ነው የሚሹት? እኔ አሁንም ቢሆን መሻው ያለ ገደብ መሆኑን ነው። ምክንያቱም የምኖርበት ዘመነ ዲጂታል ነው። ማሰብ ያለብን የወደፊቱን ራዕይ ነው። ጊዜና መቼቶች የሚታጠፉበት ነው። ሰዎች ሁለት ቦታዎች የሚኖሩበት ነው። ኢትዮጵያ ሶስት ሚሊዮን ውጭ ያለው ስድስት ሚሊዮን የሚሆንበት ነው። ተጽዕኖ ፈጣሪዎች ኢትዮጵያኖች በውጭ የሚፈጠሩበት ነው። የእውቀት ሽግግር የሚበራከትበት ነው። በዚህ የተነሳ ነው። ሁለተኛ አሁን የእሱ ያሉኝ ጥርጣሪያዊ መላምቶች ናቸው እና አሁን ኢትዮጵያ የሌላ ሀገር ዜግነት ያለው በአንድ ስልጣን እርከን ላይ ቢሆን ለዛ ሀገር ታማኝነቱ ከኢትዮጵያ የበለጠ ይሆናል የሚለው የተረጋገጠ ነገር አይደለም። በተግላቢጦሽ እስካየ ነው የኢትዮጵያ ዜግነት ሆኖ ለሌላ ሀገር ጥቅምን አሳልፎ የሚሰጥስ ሊኖር አይችልም እንዴ? ይህንንም ማየት ያስፈልጋል። ሌላኛው ደግሞ ወደ ሰማንያ ሀገር በላይ የጥምር ዜግነት የሚፈቅዱ ሀገሮች ይህንን እንዴት አድርገው ሳዩት ብሎ ማየትም ይቻላል። ቢከፋም እንኳን፣ ለምሳሌ ይህንን ሰው ታማኝ የሚለው እኮ የሚመርጠው ህዝብ ነው ወይም ይህንን ታማኝ የሚለው ክህሎቱ፣ ችሎታው ነው እንጂ ታማኝ ሊሆን አይችልም ብሎ በሚጠረጥሩት መላምቶች አይደለም። ግን ይሄ እንደተጠበቀ ሆኖ በጠቅላይ ሚኒስትርነት በፕሬዚዳንትነት የሚሆኑት ከጥርጣሬ ይልቅ ሲምቦሊካል ሴት እንዲኖረው አንዳንድ ብዙ ሀገሮች ላይ እንደሚሰማው የዛ ሀገር ይህንን ስልጣን በሚይዙበት ሰዓት የዛኛው ሀገር ፓስፖርታቸው ይረጋል ማለት ነው። በዛ ሀገር በሁለተኛው ሀገር ይጠቀሙ ማለት ነው እና ወጣም ወረደ እዛ ሀገር እስከሆኖ ድረስ የሚኖሩት የሚሰሩት በዚህ አገር ዜግነት ነው በኢትዮጵያ ዜግነት ነው የሚሆነው። ማለት ግን ሌላ ሀገር ዜግነት ካላቸው ይረጋል ያን ስልጣን ላይ እስከቆዩበት ድረስ ማለት ነው። እንደዚህም ማድረግ ይቻላል፣ ለመሸጋገሪያ የሚሆን አሁን በራሱ ኢትዮጵያ ውስጥ ባለው ሁኔታ ብሔር ፖለቲካ ሳቢያ እንኳን ከኢትዮጵያዊነት ከኢትዮጵያ ይልቅ ለብሔራቸው ታማኝ ለኢትዮጵያዊነት ብዛም የራቁና ቸል ያሉ ቻሉ ከኢትዮጵያ ብሔራዊ አንድነት ይልቅ ለብሔራቸው ብቻ የተኮሩ የፖለቲካ ድርጅት ቶችም ሆነ አክቲቪስቶች ወይም እንደዚሁ ሌሎች ዜጎች የሚታዩበት ሁኔታ ነው ያለው። ይህ በራሱ አንድ ምልክት ሊሆን አይችልም ወይ? ከዛም አልፎ አንድ ሰው የካቢኔ አባል ሆኖ በተለይም ከብሔራዊ ጸጥታ አኳያ ሌላ ቦታ ላይ የተለየ ወንጀል ቢሰራ ወይም የተለየ የተደበቀ አሳፋሪ ታሪክ ቢኖረው ከስልጣን ከጥቅም የሚያረቀው ነገር ቢኖርና ያንን እንደ መያዣ አድርገው ልክ ሌላው አገር እንዲጠቀምበት የማድረግ ሁኔታዎች ሁሉ ሊኖር ይችላልና ከብሔራዊ ደህንነት አኳያ ምንም ምንም አይነት ስጋት አይኖረትም። አሁን ካለውም ከዚህ ከብሔር ተኮር እንቅስቃሴው ጋር እያያይዘው ከዛ ምን መማር ይቻላል ይላሉ። ብሔር ማለት ዜግነት ማለት አይደለም። ለውጡ ኢትዮጵያን ለቆ ወደ ውጭ የሚወጣ ሰው ኢትዮጵያዊ ተብሎ ነው ተመዝግቦ የሚወጣው እንጂ በብሔሩ አይደለም የሚወጣው እና እንደዚህ አይነት የጥምር ዜግነትም የኢትዮጵያዊነቱን ምናልባትም የበለጠ ሊያጠናክርም የሚችል ይመስለኛል። ምክንያቱም በብሔርተኝነቱ አይደለም ይሄንን እንትኖች ማግኘት የሚችለው። በእርግጥም ዋናው አሁን በኢትዮጵያ ውስጥ ያለው የኢትዮጵያዊነት መጠናከር ሁላችንም የአንድ ደም የዛ አካባቢ መኖራችን የተከበረ ባህል፣ የተለያዩ እሴቶች፣ የተለያዩ ቋንቋዎች የሚያኮሩ ብዙ ተግዳራቶች ቢኖሩንም ግን ይሄኛውን በአንድ ቦታ በማንነት ላይ የሚታዩት አሁን ትልቅ ሁኔታዎች ግጭቶች አሉ። በጣም የሚያሳዝኑ ነገሮች አሉ። ወደ ኋላም ሊያስቀሩን የሚቻሉ ብዙ ነገሮች አሉ እና ይህንን ቦታ የሚሰጠው ሰው እኮ ካየን፣ አንድ ቦታ ላይ ኃላፊነትን የሚወስደው ሰው እኮ ካየን ተመርጦ ክህሎቱን እያሳየ የሚመጣበት ጊዜ ነው። የማይችሉትማ አሁን ከዛ ቦታ ላይ እንግዲህ እንደምናየው እየተነሱ በአዳዲስ እየተተኩ ነው የምናየው እና እኔ የማየው የወደፊትን ኢትዮጵያዊ ነው የዛሬ ዛሬውን ያለውን ሳይሆን የዛሬ አምስት አስር ዓመት ኢትዮጵያ በዚህ መልኳ እንድትቀጥል ሊያደርግ የሚችል አሰራሮች አስፈላጊ ከሚሆኑበት አንደኛው ይሄ ሊሆን ይችላል። ኮንትሪቢሽን ማድረግ ይችላል ብዬ የምለው ከብሔር ተኮር አመለካከት ወደ ኢትዮጵያዊነት ሱስ ነው እንደሚባለው፣ ያንን ደግሞ የበለጠ ሊያጠናክር ይችላል ብዬ ገምታለሁኝ። እንግዲህ እዚህ ላይ በጽሁፎ ላይም እንዳሰፈሩት በሌሎችም ሰዎች ዘንድ እንደዚሁ የመግፊያም ጉዳይ የሆነው በተለይም ከዚህ በሚቀጥለው ከአንድ ዓመት ብዙም ባልበለጠ ጊዜ ውስጥ ኢትዮጵያ ውስጥ አገር አቀፍ ብሔራዊ ምርጫ ይካሄዳል፣ በመላው ኢትዮጵያ። በዛ ላይ በርካታ የውጭ ሀገር የሚኖሩ የፖለቲካ ድርጅቶች ወደ ሀገር ውስጥ ገብተዋል። ግማሾቹም በፓርቲነት ለመመዝገብ ጥረት እያደረጉ ነው፣ ምዝገባ ሂደቱንም ያጠናቀቁም ይኖራሉ። ከዚህ አኳያ እነዚህ ግለሰቦች የውጭ አገር ፓስፖርት በ ያዛቸው ሳቢያ ፓርቲያቸው ከሌሎች ጋር ወደ ውህደት ብሄድም እነሱ ከፖለቲካ ተሳትፎው የተገለሉ ሆነው ይቀመጣሉ፣ በርካታ አስተዋጽኦ ማድረግ በሚገባቸው ወቅት። ይሄ ለብዙዎች አሳሳቢ ነው። የጥምር ዜግነቱ በአስቸኳይ የመሻሻያ አዋጅ ሊደረግለት ይገባል የሚሉ ድምጾች ተበራክተው ይሰማሉና፣ ይህ የጥምር ዜግነት የማሻሻያ አዋጅ ከምርጫው በፊት እንዲሆን የእርሶም ጥሪ ጭምር ነው ወይስ ከምርጫ በኋላ መሆን ያለበት ነው? ለጊዜው እምብዛም አጣዳፊ አይደለም የሚል አመላከት ነው ያሉት። መሆን ካለበት መች ነው መሆን የሚገባ ይላሉ? በጣም በጣም የተወሳሰበ ጥያቄ ነው። ምክንያቱም እኔ አሁንም ድረስ ሊገባኝ ያልቻለው ነገር የኢትዮጵያ ውስጥ የሄዱ የሌላ ሀገር ዜግነት የያዙ ሰዎች በኢትዮጵያ ፖለቲካ ውስጥ ለመሳተፍ አልቻሉም የሚብለው ነገር እዛ ላይ አሁንም ቢሆን ሊገባኝ አልቻለም። ምክንያቱም የኢትዮጵያ ተወላጆች የሆኑ የውጭ ዜጎች በትውልድ ሀገራቸው የተለያዩ መብቶች ተጠቃሚ ለማድረግ የወጣውን አዋጅ ካየ ነው የሚከለክለው በብሔራዊ ምርጫ መምረጥና መመረጥን ብቻ ሲሆን በደህንነት መከላከያ፣ የውጭ ጉዳይ፣ ፖለቲካ መስሪያ ቤቶች የመሳሰሉት መደበ ከፍተኛ እስካልሆነ ድረስ መስራት ይችላል እና በተቀሩት መስሪያ ቤቶች መስራት ይችላል እና የፖለቲካ ፓርቲ መሪ ሆኖ መመዝገብ በምርጫ ቦርድ አይችልም የሚል ነገር የለም። የአንድ የኢትዮጵያ የፖለቲካ ፓርቲ መሪ መሆን አይችልም የሚል ነገር አላየሁኝም ሕጎች ጥምር ዜግነት ስለሌለ በአገር ውስጥ በዛ ውስጥ መሳተፍ አይችሉም፣ ጥቁርና ነጭ የሆነ ግልጽ የሆነ ጉዳይ ስለሆነ ነው። አሁ አይ ማለት የፈለግኩትኝ ምንድን ነው እዚህ ላይ ማለት የፈለግኩትኝ እነዚህ ሰዎች የሚቀርባቸው ነገር ቢሆን ተወካዮች ምክር ቤት ውስጥ ገብ መመረጥና እዛ ላይ ድምጽ መስጠት ነው የሚቀርባቸው ማለት ነው እነሱ ደግሞ የሚፈልጉት ያንን ነው። እስከዛ አልፎም እስከ ጠቅላይ ሚኒስትርም ለመድረስ ይህ ሚኒስትር ማድረግም ለመያዝ ነው። የፖለቲካ ድርጅት አንዱ ስራው የፖለቲካ ስልጣን ጥያቄ ነው እና ከዛ አኳያ ያ ይቀርባቸዋል። ብዙዎቹም መልካም አስተዋጽኦ ሊያበረክቱ የሚችሉ ሰዎችም በዚህ ብቻ ሊገለሉ ይችላሉ የሚል እሳቤ ስላለ ከቅድመ ምርጫው በፊት ይህ እንዲከወን ይፈልጋሉ። አዎ እዛ ላይ ትንሽ ለመቋጨት የፈለኩት ምንድን ነው፣ ይሄ አሁን የትውልድ የኢትዮጵያ ሕግ ላይ ሚኒስትር መሆን አይችልም፣ ጳጳስ መሆን አይችልም፣ የባንክ እጅ ቃል አቀባይ የወዘተርፈ የሚል ነገር አላስቀመጠም። ሕግ አስከባሪ መሆን አይችልም ብሎ አላስቀመጠም። እና እስከዛ ድረስ የጥምር ዜግነቱ አዋጅ እንኳን ባይመጣ ይህንን ባለው አዋጅ በመጠቀም የተወሰነ እርምጃ መሄድ ይቻላል ብዬ ገምታለሁ። ግን ይሄ ጥምር ዜግነት ከምርጫው በፊት ቢመጣ ብዙም መሻሻም አያስፈልጉም፣ የኢትዮጵያ ሕገ መንግስት መሻሻል፣ በዚህ ላይ አንቀስ ስድስትን ማሻሻል አያስፈልግም። ማሻሻል ካስፈለገም የዜግነት አዋጅን ብቻ ነው ማሻሻል የሚያስፈልገው እዛ ላይ የወጣውን በፈቃደኝነቱ እንደተወው ይቆጠራል የሚለውን ያንን ማንሳት ወይም ከዚህ በፊት ያጡት ዜግነታቸውን እንዳጡ ይቆጠራል የሚለውን እንደገና የሚያገኙበትን ማስቀመጥ ነው። ብዙም እንትን የሚለው አይመስለኝም። እና ገደቦችንም የሚቀመጥበት ከሆነ መሸጋገሪያ ህጎችንም ማውጣት የሚቻል ከሆነ እሰየው ነው እንደዛ የሚቻል ከሆነ ምክንያቱም አብዛኛው ኢትዮጵያ ውስጥ አሁን በቅርቡ እንደምናየው በሌሎች ሀገሮች ዓለም ላይ ታይቶ በማይታወቅ መልኩ ሰማኒያ ዘጠና የፖለቲካ ማህበራቶች ያለበት ነገር ነው የምናየው። እንዲያውም የሆነ ቀልድ አስታውሳለሁኝ ሶስት ኢትዮጵያውያኖች ሌላ ሀገር ቢሄዱ ወይም ጨረቃ ላይ ቢወጡ አራት የፖለቲካ ድርጅት ይመሰረታሉ የሚባል ነገር ነበር እና በጣም በየጊዜው እንደ አሸን የሚፈሉትን ጠንካራ የሆኑ ተቃዋሚዎችን፣ ጠንካራ የሆኑ ፓርቲዎችን እዚህ ውጭ ሀገር እንደምናየው አራት አምስት ክብደት ያላቸው መፍጠር ይቻላል እና እንግዲህ በዛ ውስጥ ነው በተለይ ከውጭ አሁን እዚያ የመጡ አሉ፣ ኢትዮጵያ ውስጥም የቆዩ አሉ። እነሱን አንድ አድርጎ በኢትዮጵያ ውስጥ ለመሳተፍ የሚያስችል ነጥብ እስከሆነ ድረስ ይሄ ቢሆን እኔ ደስ ይለኛል። አሁንም ከሆነ ሌላ መንገድ መጠቀም ይቻላል፣ ያለው ኢትዮጵያ ሕግ አኳያ ለማለት ነው። ዶክተር ጸጋይ ደግነህ ስለ ቃለ ምልልሱ እናመሰግናለን። እኔም በዚህ አጋጣሚ አመሰግናለሁ። ለመዝጋት ያለ ዲዮጀንስ የሚባለው የግሪክ ፈላስፋ ምን ብሏል? እኔ አቴናዊ ወይም ግሪካዊ ሳልሆን የዓለም ዜጋ ነኝ ብሏል እና በጣም በዜግነት ጉዳይ ላይ አንዳንዴ አላስፈላጊ በሆነ መልኩ ነው ነገሮችን አክብደን የምናያቸው። ያሉትን ሕጎች ካየን ለኢትዮጵያ የሚጠቅም ነው ብለን ካል ቀናነት ካለ ብርሃኑን ማየት የሚችል ከሆነ እነዚህ ሀሳቦች መሸራሸሪያ ከሆኑ እንደዚህም አጋጣሚ መድረጎች ከመጡ ደስ ይለኛል። ያደረግነውም ኢንተርቪው አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። Tell us what you think. Like us on Facebook or follow us on Twitter.